የሰበት አይነ ስውራን ትምህርት ቤት በሀገሪቱ ካሉ ቀደምት አይነ ስውራን ትምህርት ቤቶች መካከል አንደኛው ነው። ትምህርት ቤቱ እስከ ቅርብ ጊዜ ድረስ አይነ ስውራን ተማሪዎችን ከስድስት ዓመት እድሜያቸው ጀምሮ በመቀበል ና በማስተማር ለከፍተኛ የትምህርት ተቋም የሚበቁትን በማሸጋገር የተቀሩትን በሌሎች የስራ መስኮች እንዲሰማሩ ሁኔታዎችን በማመቻቸትም ይታወቃል። ነገር ግን ከቅርብ ጊዜ ወዲህ በትምህርት ቤት ውስጥ ተከሰቱ በተባሉ አስተዳደራዊ ችግሮች ና የኦሮሚያ ትምህርት ቢሮ አይነ ስውራን ተማሪዎችን ተቀብሎ የሚያስተናግድበትን አዲስ አሰራር በመዘርጋቱ የትምህርት ቤቱ ተማሪዎች ተቃውሟቸውን እያሰሙ ነው። አይነ ስውርነት በየትኛውም ዕድሜ ክልል ሊከሰት እንደሚችል ና ይህንኑ በአግባቡ መምራት ካልተቻለ ቁጥራቸው ቀላል የማይባሉትን አይነ ስውራንን ቤታቸው ሊያስቀር ይችላል ሲል በተጠራው ተቃውሞ ላይ ተቃውሞን ሲያስተባብሩ ከነበሩት ና አሁን በሀሮማያ ዩኒቨርሲቲ ትምህርቱን በመከታተል ላይ የሚገኘው ተማሪ ሽብሩ ጉታ ይናገራል። በረታነት ጋፊ ጋፈችሁ ከእኔ ጋዴ ቢሮ በርነዎት ኦሮሚያ ቱ ቀጀልፈ መጥኮባ ሴ ተማሪዎች መጠየቅ የጀመሩት የኦሮሚያ ትምህርት ቢሮ ያወጣውን መመሪያ በመቃወም ነው። መመሪያው ምን ይላል? ከ7 እስከ 12 ዓመት ዕድሜ ክልል ውስጥ የሚገኙ አይነ ስውራን ብቻ ናቸው በትምህርት ቤቱ ገብቶ መማር የሚችሉት የሚል መመሪያ ነው ያወጡት። አይነ ስውርነት ደግሞ በተጠቀሱት የዕድሜ ክልሎች ብቻ አይደለም የሚከሰተው። እኛም የኦሮሚያ ትምህርት ቢሮን የጠየቅነው አይነ ስውርነት በ14 እና በ15 ዓመትም ሊከሰት ይችላል፣ ይህ ታሳቢ አልተደረገም። በትምህርት ቤቱ ለሚታየው አስተዳደራዊ ችግር ምክንያት ነው ያለውን ተማሪ ሽብሩ ጉታ ሲገልጽ፣ አካል ጉዳተኞችን በሚያስተምር ትምህርት ቤት ውስጥ ሊያስተዳድሩ የሚገባቸው ሙያተኞች ባለመኖራቸው ችግሩ ተባብሷል። Siri Waksal: Mali <many> baron zazen galifin bulajiru ትምህርት ቤቱ እየተዳደረ ያለው በትክክለኛ ሙያተኞች አይደለም። በዚያ ላይ ስለ አካል ጉዳተኝነት ጠንቅቀው በሚያውቁ ሰው አይደለም እየተመራ ያለው። በመሆኑም ትምህርት ቤቱ መተዳደር ያለበት በትክክለኛ ሙያተኛና አካል ጉዳተኝነትን በትክክል በሚረዳ ሰው መሆን አለበት የሚል እምነት አለኝ። የሰበታ ዓይነ ስውራን ትምህርት ቤት እንደ አንጋፋነቱ ብቃት ባላቸው ሙያተኞች የመማር ማስተማር ስራውን መከወን ሲገባው በተለይ ካለፉት ሶስትና አራት ዓመታት ወዲህ አስቸጋሪ ሁኔታ ውስጥ ነው የሚሉት ደግሞ የቀድሞ የትምህርት ቤቱ መምህር ናቸው። በእርግጥ የትምህርት ጥራት ችግር በመላው ሀገሪቱ ያለ ቢሆንም የአካል ጉዳተኞች ሲሆን ግን የተለየ ትኩረት ሊሰጠው ይገባ ነበር ይላሉ አቶ ከተማ ሮቢ። እዚህ ትምህርት ቤትም የትምህርት ኳሊቲው ወድቋል። ይህም የሚለካው አንዱ የብሬል ትምህርትን በሚመለከት ነው። እያየ ነው ነው እውነት ድሮ ስንሰራበት ከነበረው በጣም እየወረደ ሄዶ በአሁኑ ጊዜ አስራ ሰባተኛ ስምንተኛ ደርሶ ብሬል የማይቻልበት ደረጃ ተደርሷል። መምህራንንም ሲመድቡ የልዩ ፍላጎትን ትምህርት ታሳቢ ማድረግ የሚቻል ቢሆን ውጤት ሊመጣ ይችል ነበር ይላሉ አቶ ከተማ። የአስተማሪ ኳሊቲ ይፈልጋል። ፍሬ ራሱን የቻለ ሙያ ስለሆነ ያነገበ መምህር ጉዳዩን ቢከታተለው ውጤቱ የተሻለ ሊሆን ይችላል። የክልሉ ትምህርት ቢሮ በበኩሉ የሰበት አይነስውራን ትምህርት ቤት የትምህርት ጥራት ችግር ከሌሎች ትምህርት ቤቶች የተለየ አይደለም ይላል። የቢሮ ምክትል ኃላፊ አቶ አለማየሁ አሰፋ ለዶቼ ቬለ እንደተናገሩት በመመሪያው ከአሁን ቀደም ውጭ ሆነው ይማሩ የነበሩ የሰባተኛና ና የስምንተኛ ክፍል ተማሪዎች ወደ ውስጥ ገብተው እንዲማሩ በማድረግ ልዩ ትኩረት ሰጥተናል ይላሉ። እስከምናቅ ድረስ ከአንደኛ እስከ ስድስተኛ ክፍል ያሉ ተማሪዎች ግቢ ውስጥ ሆኖ ያው ሀይ ኬር ተደርጎላቸው ነው ትምህርታቸውን እየተከታተሉ ያሉት። ሌላው ከሰባትና ሰባትና ስምንት ደግሞ ውጭ ሆነው እንዲማሩ ግን ዘንድሮ እነሱም ወደ ውስጥ እንዲገቡና እንዲማሩ ነው እየተደረገ ያለው ከዛ በላይ ያሉት ደግሞ ያው ዘጠነኛ እና ከዛ በላይ ያለው ትምህርት ደግሞ ያ ውጭ ሆነው ኢንክሉሲቭ በሆኑ ግሮች የሚማሩበት ሁኔታ ነው ያለው። ስለዚህ በአጠቃላይ ስናየው ግን ያው እኔ ምናልባት ይሄ መጽሐፍ ማንበብ አይችሉም የሚለውን ነገር ይህን ያህል መረጃ የለኝም ማለት እኛ በዚህ አይነት አናቀውም ማለት ነው ተማሪዎቹ የጥራት ችግር ሁሉም ቦታ ያለ ችግር ነው። በአይነ ስውራን ብቻ ላይ ያለ ሳይሆን በሌሎችም ትምህርት ቤቶች ያለ ችግርና ያው መንግስት እኛ እኛንም ጨምሮ ይህን ችግር ለመቅረፍ ያው እየተረባረብ ነው ያለ ነው። የትምህርት ቤቱ ተማሪዎች ተቃውሞ ለፖለቲካ ፍጆታ ውሎ አቤቱታቸውም ተገፍቷል ለሚለው ወቀሳ አቶ አለማየሁ ምላሽ ሰጥተዋል። እንግዲህ እኔ ይሄ ፖለቲካ ሽፋን ተሰጥቷቸዋል፣ በዛ ሰበብ ነው የሚባለው ነገር እኔ እርግጠኛ በዚህ ጉዳይ ላይ ነገር ግን ያው የትምህርት ጥራቱን በተመለከተ አንዳንድ ፍጥረቶች በብሬል በተለያዩ የመጽሐፍቶች ችግር በሚንከሰቱበት ሰዓት ያው ከውጪም ከሀገር ውስጥም ያሉ የአይነ ስውራ ማህበርም ጋር ተባብረን ችግሩን ለመቅረፍ እየሞከርንበት ያለ ሁኔታ አለ።